ጋቢና፣ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማ እግዚአብሔር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማንኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ጳጉሜ አንድ 2010 ዓ ም ምሽት ዝግጅታችን የመጀመሪያ የሚሆነው የኢትዮጵያ፣ የኤርትራ፣ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታወቁ። ትልቅ የሚባል ልኡካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው። ሚኒስትሮቹ በጋራ ባወጡት መግለጫ ነው ያስታወቁት። የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ስለ ውይይቱ በጥቂቱ ተናግረዋል። በዘገባችን ይዘናል። በሌላ ዘገባችን ወጣት የፊልም ባለሙያም በጋቢና አሳፍረናል። ድምጽ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛሞችን ታሪክ የሚያሳይ ነው። ከ አንድ መቶ በላይ ፊልሞች ውስጥ ዜር ሺ ወዝ በሚል ርዕስ ያቀረበው የፊልም ስራው ከአስሩ ምርጥ ስራዎች መካከል አንዱ ለመሆን የበቃለት ወጣት ነው ይዘነዋል። ኤርትራዊው ድምፃዊ ካሳይ በረሀ እና ሰለሞን ባይረንም ዛሬ ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። ኢትዮጵያ በጦርነት ምክንያት ተዘግቶ የቆየውን የኤርትራ ኤምባሲዋን በአዲስ መልክ ከፍታለች። የሀገር ውስጥ መገናኛ ብዙኃን እንደዘገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተደረገው አጭር ስነ ስርዓት ኤምባሲውን መክፈታቸው ታውቋል። የሁለቱም ሀገሮች ግንኙነት የተሻሻለው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ18 ዓመት በፊት የተፈረመውን ውል እንደምታከብር ባለፈው በሰኔ ወር ካስታወቁ በኋላ ነው። በሁለቱ ሀገሮች መካከል በተካሄደው ጦርነት ወደ ሰባ ሺህ የሚጠጉ ሰዎች ህይወታቸው ማለፉ ይታወቃል። አስር የደቡብ ሱዳን ወታደሮች ከሁለት ዓመታት በፊት አንድ ሆቴል ውስጥ ወረራ ባካሄዱበት ወቅት የወሲብ ጥቃትና ግድያ ፈጽመዋል በሚል ክስ ተፈርዶባቸዋል። አቻምና ከሃምሳ እስከ መቶ የሚሆኑ የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ የሚገኘውን ትሬይን የተባለውን ሆቴል በወረሩበት ወቅት አንድ የሀገሪቱ ጋዜጠኛ እንደተገደለና አምስት የዓለም አቀፍ ረዳት ሰራተኞች ላይ ከባድ የህብረት የወሲብ ጥቃት እንደተፈጸመባቸው የሆቴሉ አስተዳዳሪ የምስክርነ ቃላቸውን ሰጥተዋል። አንድ አሜሪካዊ የረድኤት ሰራተኛም ተተኩሶበት ቆስሎ ነበር። ወታደሮቹ ከሰባት ዓመታት እስከ እድሜ ይፍታህ እስራት ተፈርዶባቸዋል። መንግስት ለእያንዳንዳቸው የጾታ ጥቃት ሰለባዎች አራት ሺህ ዶላር እንዲከፍል ተበይኗል። ለሆቴሉ ባለቤት ደግሞ መንግስት ከ ሁለት ሚሊዮን ዶላር በላይ እንዲከፈለው ተበይኗል። የቻይናው ፕሬዚዳንት ሺ ዢንፒንግ ብዙ ብዙም እድገት ላያሳዩት የአፍሪካ ሀገሮች እዳ እንደሚሰርዙ ባለፈው ሰኞ አስታወቁ። ለአፍሪካ ሀገሮች እዳ የማቃለሉ ጉዳይ ከቻይና ፖሊሲዎች አካል አንዱ ሆኖም ቆይቷል። ይሁንና እሺ፣ በያዝነው ሳምንት በተካሄደው የቻይና ና የአፍሪካ ፎረም ጉባኤ ላይ ይህንን ባስታወቁበት ወቅት ቻይና ለአፍሪካ ሀገሮች የምትሰጠው ብድር በእዳ የመተብተብ ዲፕሎማሲ ነው በማለት አንዳንዶቹን በሚነቅፉበት ወቅት ነው። በዓለም ልማት ማዕከል በእንግዳነት የሚሰሩት ደብሊው ጉድ ሙር ግን የቻይና የምትሰጠው ብድር ከአፍሪካ እዳ ያነሰውን ክፍል ነው ብለዋል። ሙር የላይቤሪያ የመንግስት ስራዎች ሚኒስትር የነበሩ ሲሆን በአፍሪካ የመሰረተ ልማት ዝርጋታ ብድር ላይ ያተኮረ ጥናት ያካሂዳሉ። አጠቃላይ የአፍሪካ እዳ ስድስት ትሪሊዮን ዶላር መሆኑን ገልጸው አብዛኛው የአፍሪካ እዳ የዓለም ባንክን የዓለም የገንዘብ ድርጅት ና የፓሪስ ክለብን ከመሰ ት ከምዕራቡ አለም ሀገሮች አበዳሪዎች የተገኘ ነው ብለዋል ሙር። በሌላ ዜና የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ልሳነ ምድር እንደ አውሮፓውያን አቆጣጠር እስከ 2021 ዓ.ም ባለው ጊዜ ውስጥ ከኒውክሌር መሳሪያ ነጻ የማድረግ እቅድ እንዳላቸው፣ ይህም የፕሬዚዳንት ዶናልድ ትራምፕ የመጀመሪያው የስራ ጊዜ የሚያበቃበት ወቅት መሆኑን ገልጸዋል። የአሜሪካው መሪም አመስግነዋቸዋል። የሰሜን ኮሪያን የኒውክሌር ክምችት ለማቆም ሲደረግ የቆየው ንግግር ከቅርብ ጊዜያት ወዲህ ብዙም አልተንቀሳቀሰም። በዚህም ምክንያት የውጭ ጉዳይ ሚኒስትር ማይክ ፓምፖዮ ለተጨማሪ ንግግር ወደ ሰሜን ኮሪያ እንዳይመለሱ ትራምፕ አዘዋል። ትራምፕ ዛሬ በትዊተር ባስተላለፉት መልእክት የሰሜን ኮሪያውን መሪ መግለጫን በመልካም ተቀብለዋል። የሰሜን ኮሪያው ኪም ጆንግ ኡን በፕሬዚዳንት ትራምፕ ላይ የማያወላዳ እምነት እንዳላቸውም ገልጸዋል። ምስጋና ይድረሶት፣ አብረን እናከናውነዋለን ሲሉ ትራምፕ በትዊተር ገጻቸው ጽፈዋል። የህንድ ከፍተኛ ፍርድ ቤት በ አስራ ዘጠነኛው ምዕተ ዓመት የወጣውን በተመሳሳይ ጾታዎች መካከል ወሲብ መፈጸም ወንጀል የሚያደርገውን ህግ ሽሯል። በሀገሪቱ የቅኝ ግዛት ዘመን የተደነገገው ህግ እንዲሻር የረጅም ጊዜ ሲደረግ መቆየቱም ታውቋል። በብሪታንያ ቅኝ ግዛት ወቅት የወጣው ህግ አመዛኝነት አመዛዛኝነት የጎደለው ነው በማለት በከፍተኛው ዳኛ ዲፓክ ሚስራ በሁለት ጎልማሶች መካከል በግልና ቦታ በፈቃደኝነት የሚደረግ የጾታ ግንኙነት የግል ምርጫ በመሆኑ ሊነፈግ አይገባም ብለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላቸዋለን። ጋቢና ስ ወደ መጀመሪያው ዘገባችን የምናልፈው የኢትዮጵያ የኤርትራ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታወቁ። ከውይይቱ በኋላ ባወጡት መግለጫም አራቱ ሚኒስትሮች ባደረጉት ውይይት በጋራ ፍላጎታቸውና ጥቅሞች ዙሪያ መምከራቸውን የአፍሪካ ቀንድ ቀድሞ የነበረውን ሰላምና መረጋጋት ለመመለስ መስማማታቸውን አረጋግጠዋል። በሌላ በኩል የቻይና ጉብኝታቸውን በተመለከተም ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሚኒስትሮቹ ለታላቅ ዓላማ ጅቡቲ ላይ መሰባሰባቸውን ተናግረዋል። ጽዮን ግርማ በጉዳዩ ላይ አጠር ያለ ዘገባ አላት። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልሃና የሶማሊያ የውጭ ጉዳይ ሚኒስትር አህመድ ኢሴ ከጅቡቲው የውጭ ጉዳይ ሚኒስትር መሐመድ አሊ ጋር ዛሬ ጳጉሜ አንድ ሁለት ሺ አስር አመተ ምህረት ውይይቱን በተመለከተ በጥምረት ባወጡት መግለጫ ሚኒስትሮቹ ጅቡቲ ውስጥ ተሰብስበው በቀጣዩ የቀጠናው የጋራ ጉዳይ ላይ ባደረጉት ሰፊና በጎ ውይይት በአፍሪካ የተረጋገጠ ሰላምና ጠንካራ የኢኮኖሚ ትስስር ለመፍጠር በሚያስችላቸው እንደዚሁም በአፍሪካ ቀንድ ጉዳይ ላይ መወያየታቸውን አስታውቋል። የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙሀን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ የዚህን ውይይት መነሻው በሱዳን፣ በሶማሊያ፣ በኢትዮጵያና ኤርትራ የተጀመረው የሰላም ጉዞ ወደ መጨረሻው ደረጃ መድረሱንና በጅቡቲና በኤርትራ መካከል የነበረው መጠረኛ ቅራኔ የሚፈታበት ነው ብለዋል። የኤርትራ መንግስትና ክቡር ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና ኤርትራ መካከል ብቻ ሳይሆን በኢትዮጵያና ጅቡቲ መካከል እንዲሁም ሱዳን እርስ በርሷ ያላትን ችግር ፈታ ቀጠናው ሰፊ የልማት ቀጠና እንዲሆን ከፍተኛ ፍላጎት ስላላቸው ትልቅ የሚባል ልኡካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት፣ ትልቅ ዜና መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው። የጅቡቲና የኤርትራ ጉዳይም ልክ እንደ ኢትዮጵያና እንደ ኤርትራ በሰላም ተጠናቆ ቀጠናው ከጦርነት፣ ከግጭት፣ ከጥላቻ፣ ከቂም እሳቤ ወጥቶ ወደ ልማት የሚሸጋገርበትን ሰፊ በር የከፈተ ነው። የጋራ መግለጫው እንደሚለው ከዚህ በተጨማሪም በዛሬው እለት ጅቡቲ የገቡት የኢትዮጵያ ኤርትራና የሶማሊያ ውጭ ጉዳይ ሚኒስትሮች ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋርም ተገናኝተው ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ በውጭም ሆነ በሀገር ውስጥ ያለውን ሁኔታ ለማረጋጋት የቀጠናውን ሰላም ለማስጠበቅና ሁኔታውንም ወደ ልማት ለመቀየር በጋራ መስራት ያስፈልጋል ብለዋል። በዘንድሮ አዲስ ዓመት እናደርጋለን ብዬ የምጠብቀው እንደ ከዚህ ቀደሙ በወያውዬ እንደለመነው አይነት ምልከታ ሳይሆን ትንሽ ለወጥ ያለ አቀራረብና አካሄድ ያስፈልገናል። በእኛ ባህል በወያውዬ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ የሚለው አባባል አሁን አይሰራም። ቆሞ ማየት ሳይሆን ሁሉም ባልንጀራ በጉልበቱ ልክ እንጨት እያነሳ ግማሹ ማገር የሚያቀብልበት፣ ግማሹ ግድግዳ የሚሰራበት፣ ግማሹ ጣራ የሚሰራበት አፕሮች ካልተከተል አንዱ እየሰራ ሌላው ባልንጀራ ቆሞ የሚያይ ከሆነ የምንፈልገውን ልማት የምንፈልገውን እድገት ልናመጣ አንችልም። ስለዚህ ዘንድሮ የወያዊ ዘፈናችን ባልንጀሮቼ ቁሙ በተራ ሳይሆን ባልንጀሮቼ ተነሱ በጋራ አብረን እንስራ ወደሚሆን እንደሚቀየር በዘፈን ብቻ ሳይሆን በተግባርም እንደሚገለጥ ሙሉ እምነት አለኝ። የውጭ ጉዳይ ሚኒስትሮቹ የአፍሪካን ቀጠና ሰላም ለማረጋገጥ ካደረጉት ውይይት በተጨማሪ በኤርትራና በጅቡቲ የነበረው የድንበር ውዝግብን ለመፍታት የሚያስችል ውይይት ማድረጋቸውንም አስታውቀዋል። የውጭ ጉዳይ ሚኒስትሮቹ ወደ ጅቡቲ ያቀኑት በትላንትናው እለት በኢትዮጵያ ኤርትራና ሶማሊያ መካከል የተደረገውን የሶስትዮሽ ስምምነት ተከትሎ መሆኑም ታውቋል። ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትሮቹ ለታላቅ አላማ ወደ ጅቡቲ ማምራታቸውን በገለጹበት መግለጫ ቸው በኤርትራ በቻይና የነበራቸውን ቆይታና የተገኘውን ውጤት በስፋት ማብራሪያ ሰጥተውበታል። የተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ወጣት ይስማለም ተክሌ የሻው ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ24 ዓመት ወጣት ነው። አሁን ነዋሪነቱ ሎስ አንጀለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊዉድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማና ቴሌቪዥን የ3 ዓመት ተማሪ ነው። የፊልም ተማሪ ላይቭ ስኮር ፌስቲቫል በተባለ ዝግጅት ላይ ከቀረቡት ከመቶ በላይ ፊልሞች ውስጥ ደርሺ ወዝ በተባለ ርዕስ ያቀረበው የፊልም ስራው ከአስሩም ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልም ሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎቹም በተለያዩ ድረገጾች ብዙዎች አድናቆችን አድናቆታቸውን እየገለጹለት ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ወጣት ኢስማለም ተክሌ የሻውን አነጋግሮ ተከታዩን ዘገባ ይዟል። ሰው የፊልሙ ርዕስ ዴርሺ ወዝ ይባላል። ያው በአማርኛ ያው ያችትና እንደማለት ነው። ድምፅ አልባ ፊልም ነው። የተለያዩ አይነት የፊልም አይነቶችን እንድንሞክር እንበረታታለን፣ እና በነበረኝ አጋጣሚ ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛ መሶችን ታሪክ የሚያሳይ ነው። ሜይን ካራክተሯ ጓደኛዋን ትዳር ጥያቄ ታቀርብለታለች። ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል የሚል በሚል ምላሽ ሲመልስላት እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው። ሲቆጣጠሩ አንተን በደንብ እንድታስብ ያደርግሃል። ፊልም በየትኛውም አይነት ሁኔታ ሀሳብ ስለሆነ ፊልም ማለት በየትኛውም አይነት ቅርጽና ሰዓት ሊነገር ይችላል። አሁን የምንኖርበት ዓለም በጣም አቴንሽናችን እያነሰ እያነሰ እየመጣ ነው ከጊዜ ወደ ጊዜ። ብዙ ሰዓታችንን ስልካችን ላይ የምናሳልፈው እና ያያ ነገር አሁን ዘመኑን በተለይ እንደዚህ አይነት የሚሰሯቸውን ነገሮች በትንሽዬ ሰዓት አሳጥረው ማስተላለፍ የሚፈልጉትን መልዕክት እንዲያስተላልፉ የሚያበረታታ ዘመን ነው እና በስድስት ደቂቃ ወይም ባነሰ ሰዓት ታሪክህን መናገር ከቻልክ፣ አንድ ሰዓት ተኩል ሲሰጠህ ወይም አንድ ቲቪ ሲሪያ ሲሰጠህ በደንብ የምትፈልገውን ነገር በጥሩ ሁኔታ ማስተላለፍ ትችላለህ ማለት ነው። ወጣት ይስማለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ? ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት። በጊዜው ዲሬክቲንግ ዋን የሚባል የዳይሬክቲንግ ክላስ ሉ ውስጥ ነበር እና አንድ ፊልም እንድንሰራ እንጠየቃለን። እና ያው ፊልም ቱቤት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው የምንሰራበት እና የምንሰራበት ቦታ ይሰጠን እና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን። ነው አራት ሰዓት ብቻ ነበር የተሰጠን በተሰጠ በጊዜው በዛ አራት ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ ድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያልኝ በቅቷል እና ያ ነው ትልቅ ቻሌንጅ ልለው የምችለው ነገር። ምን ተሰማህ? ፊልም እዚህ ቦታ ላይ መድረሱ በውስጥ በኩል የፈጠረብህ ደስታ አለ? በጣም ደስ የሚል ስሜት ነው። ለምን ከቤተሰብህ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥህ በጣም ደስ ይላል። ልክ ፊልም ሰሪ ሁላችሁ ውስጥ ውጥበብ ውስጣችን ያለች ነገር ስለሆነች እኛ ብቻ ስለምንረዳት እኛ ውስጣችንን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር ማይገባቸው ከሆነ የኛን ፍላጎትና ለጥበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮምፒተር ኢንጂኒሪንግ ይማር ነበርና የምፈልገውን ያንን ነገር የምማሬበት የነበረው ምክንያት ዲግሪውን ለቤት ሰዎች ሰጥቼ ወደምፈልግበት ነገር እንድገባ ነበረ። እና አብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምፈልገውን ነገር ስለማንመደብ ወይም የምፈልገውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደ ምንፈልገው ነገር ደግሞ የቤተሰቦችም ጫና አለው። በዛ ዙሪያ በአንተ በኩል የቤተሰብ ጫና አልነበረብህም ማለት ነው? የቤተሰብ ጫና አልነበረብኝም። ቤተሰብ በጣም እድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከሀያ ስምንት አመት በላይ አስተምራለች። የልጆች ሳይኮሎጂ ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ እውቀት አላት። እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈለገች፣ አስተማሪ ሆነች። አባቴም የሚፈልገውን ነገር ነው የሚያደርገው። ታክሌሻ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት። ኢትዮጵያ ውስጥ የት የት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ ኢትዮጵያ ውስጥ አንድ ትፌት ነው የሄድኩት። ብሉናይል ፊልም ኤን ቴሌቪዥን አካዳሚ ይባላል። ስምንት ወር የዘጠኛው ትሬኒንግ ወስጫ ወደ አሜሪካ የመጣት ግሩም እንደው ኮሎምቢያ ኮሌጅ ሆሊውድ ከተቋቋመ ከስልሳ አምስት አመት በላይ የሚጠጋው እና አንጋፋ የኪነ ጥባብ ባለሙያዎች ያፈራ በሆሊውድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው። እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ? ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲቱት የሚባል ስፌት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ፣ ዳዊት ሰውዱ ይባላል። ሴምት ሀገርፈር ነው እና እሱ እንደ ወደ አሜሪካ ይመጣ ና ካሊፎርኒያ ሙቭ አድርጎ ትምህርቱን ይፈልግና ያገኝና ይደውልኛል። በቃ ይስማለን፣ ጥሩ ትምህርት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን፣ እና አለኝ ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንክ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖረሃል። እና እሱም ፊልሙንም የቀረጸልኝ እሱ ነው። ፊልም ታግረሰዱ እሱ ነው። እና በቃ ሁለታችን ያን ትሪት መረጥን። በጣም ጥሩ። እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ የምለው ውሳኔ ነበር። እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ህይወት እንዴት ነው? በፊልም ኢንዱስትሪ ውስጥ በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቀር ውጤት ስለሆነ እየጠበቀ ግንኙነት እንድትፈጥር ያደርግሃል። እኔም ከመምጣቴ በፊት እዚሁ ሆሊውድ ሲባል የተለየ ሚስኮንሰፕሽን አለን ውስጣችን በጣም የማይደረስበት የተሳሳተ ግምት ስምምነት አለ በውስጣችን። ትበቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት እኛ ቦታ አይሰጥም የሚል ስራ ብቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትንፌት ስንገባ እኔ እና ዳዊት እኩል ነው፣ ከሁሉም ጋር ቋንቋ ነው መማር የጀመርነው። እነሱ እዚህ ስላደጉ እኛን የበለጡን ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር ሰዎቹ የሚያስተምሩን መንገዶቹን ብቻ ነው እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩና ጥቅም አለው እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው። ያ ነገር እንድጠነክርና ጥሩ ጓደኝነቶችን እና ቅንብሮችን እንድትፈጥር ያደርጋል። ለምን ከትፌትም ከወጣን በኋላ ከእነዚህ ሰዎች ጋር ነው ስራዎችን የሰራን። ነገሮችን ለመቀጠል እንሞክረው። ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ አመት ተማሪ ይስማ ለሜሻው ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥምህ። እኔ በጣም አመሰግናለሁ። ዳንኤልና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኤርትራዊው ድምፃዊ ካህሳይ በርሀ እና ሰለሞን ባይረ የኢትዮጵያንና የኤርትራን ግንኙነት አሁን የደረሱበትን ሰላም አስመልክቶ ፍቅሪ የተሰኘ የጋራ ሙዚቃ በዚህ አመት በተከበረው የአሸንዳ በዓል ላይ በጋራ ዘፍነዋል። ነዋሪነቱ ብሪታንያ የሆነው ኤርትራዊ ድምፃዊ ካሳይ በረሀ ከ22 ዓመታት በኋላ ነው ወደ ኢትዮጵያ የተመለሰው። የሙዚቃ ስራውንና ወደፊት ያሰበውን በተመለከተ ከቪኦኤ ጋር አጭር ቆይታ አድርጓል። የጋራ ሙዚቃዎቹንም በተመለከተ ሰለሞን ባይረን ጨምራ መስታወት አራጋው አነጋግረዋለች። ከ ሰላሳ አመታት በላይ በሙዚቃ ሙያ ውስጥ ቆይቷል። በአስመራ ከተማ በድምፃዊነትና በሳክስፎን የሙዚቃ መሳሪያ ትምህርቱን ሲያጠናቅቅ በምርቃቱ ላይ የተገኙ ታዋቂ ኢትዮጵያውያን ሙዚቀኞች እንደ እንደነበሩ ዛሬም ድረስ በኩራት ያስታውሳል። በአስመራ ላይ የነበረው ኮርስ በዛ በምርቃት ጊዜ ግን ከአዲስ አበባ ተላላቀስ ነቸ መጥተው አስመረቁን ማለት ነው። በዛ በምርቃ ሴን ጊዜ ከአዲስ አበባ ነጋሽ ጥላሆን ለሳማኝ ንዋይ ሳይዋን መጥቶ ነበር። የሰላም ስምምነትን ተከትሎ በመቀሌ በተካሄደው የአሸንዳ በዓል ላይ ከሰለሞን ባይረ ጋር በጋራ ፍቅሬ የተሰኘ ነጠላ ዜማ አቀንቅነው ነበር። ሙዚቃው እንዴት ተሰራ? የአሸንዳ በዓል እኔ ሁሌ እከታተለዋለሁ። አንድ ቀን እዛው በበዓል ላይ ለመገኘት ህልም ነበረ እና በቃ አሁን ሰላሙ ወጥቶ ሁልሙ ተሳክቶልን እዛው እንድገኝ ጥሪያው ቀረቡልን። ዘሰል ደግሞ አንድ ለምን አንድ ሰራም ተባባል ከሰለሞ ፍጹም ለዚህ ማላከም ይህን የሚባል አንድ ገጣሚ ያለ ስዊዘርላንድ ሀገር ደግሞ ግጥም ትንሽ ጨመረለት። በቃ መቀሌ እንደ ደረስኩ በቃ በሰኞ እና ማክሰኞ ዘፈኑ አጠናቅቀል፣ ሮብ ላይ አሸንዳ በመክፈቻው ላይ አቀረብ ነው። ወደ ኢትዮጵያ ስትመጥ ይሄ የመጀመሪያ ጊዜ ነው? ያ እኔ መቀሌ የመጣሁት ከሀያ ሁለት አመት በፊት ነበር። ለሁለቱም አገር አድማጮች የሚወክል ሙዚቃዎችን ለመስራት ሀሳብ አለ ወደፊት። አሁንማ ብዙ ብዙ ብዙ ሀሳብ ነው ያለ። ምክንያቱም አሁን ይሄ መጀመሪያችን ነው። እንኳን በዚህ ተጀመረ እንጂ ከዚህ በፊትም ከሚኒሹ የምትባል የሆላንድ ሚንስኖር ከአራት ዓመት በፊት ስለ ሰላም በስኛ ነበር ያው የዘፈንኩ ሰላም። በቃ ያለ ሰላም ያለ ፍቅር ምን እንትን ትርጉም የለውም ሁሉ ምናምን የሚል ዘፈን ነበር። አሁን ግን ሰላሙ መጣ እንኳን ደስ አለን የሚል ነው እና ሶሎታችን ሰምረን እዚህ ከእንግዲህ ወዲህ ያው የሚከለክለን ነገር የሚያግደን ነገር የለም። የጥላቻው ግንቡ ስለተሰበረ በቃ መስራት ነው። እንግዲህ ኢትዮጵያን ከሀያ ሁለት ዓመት በኋላ ተመልሰ ስታያት ጓደኞች ከነበሩ ጓደኞች አገኘህ ወይ አላየ ዋሰት ነገ ለወራ ሰባ መደ መቀሌ ግን ከሃያ ሁለት ዓመት አይቻት ነበር። አሁን በጣም በጣም ተቀይራ ነው የቆየ። እሱ ህዝቡ በጣም በጣም ብትሩ አቀባብል ያደረገልን ከዛ በላይ ግን በቃ በሙሉ አብራ ድግቴ አገኝተዋቸው ጥሩ ሳምንት አሳለፍኩ። እንዲያውም ያው ስለዙ ሙዚቃ እየሰራ ነው። እንኳን አገናኘ እንኳን ትግራ የሚል ሙዚቃ እየሰራህ ነው። ያ ያ በስራ ላይ ነው ምክንያቱም አብራዶች ደቡብ ሳገኛቸው የተሰማኝ ስሜት በጣም ይገጠዋል። እሱ በዚህ ወር ያልቃ ምን ይተፋለን። አዲስ አበባ ሀገር ስቱዲዮ ገባለሁ በጣም በጣም ነው ደስ ያለ። እንደዚህ አሸንዳ በዓል ላይ ተገኝታ ሀታቅም ና መጀመሪያ ላይ ስትገኝ ምን ተሰማ? በጣም በጣም በጣም በጣም በጣም ምክንያቱም ዚያገረሮቹ ከአስራ አምስት እስከ ሀያ ዓመት ምስል ያላቸው በጣም በቃ ቆንጆ ናቸው ስታይ ሁሉ አለባበሳቸው የባህል አለባበሳቸው ወባቸው ሲታረካ በጣም ደስ ይላል። እንደገና ደግሞ ሰላም በመምጣቱ ይህ ሰላም እኮ ለመሱ ነው። እዚህ ፍቅር ለመሱ ነው። በቃ እዚህ በጣም ከልብ ነው ደስ ያለን። እንዲያውም ከረሴ ጋር ፕሮሚስ ገብቻለሁ። አመት አመት ይበቃል። በአስመራ ተወልዶ ያደገው ኢትዮጵያዊው ድምፃዊ ሰለሞን ባይረ ከዚህ ቀደም ከሌሎች ድምፃውያን ጋር በጋራና በግሉ ሙሉና ነጠላ የትግርኛ ዜማዎችን አድርሷል። ኤርትራዊው ድምፃዊ ካሳይ በርሀ የሚያደንቀው ድምፃዊ እንደነበርና ከእሱ ጋር በአንድ መድረክ ላይ ማቀንቀኑ ታላቅ ደስታን እንደሰጠው ይናገራል። ከካሳይ በር ድሮ ህፃን ልጅ ሆኝ ነው የማቀው። ሆነ አስመራ ሁልጅን ያደግኩት ሞር ከወንድሜ ጋር ጓደኛሞች ነበሩ። ታላቅ ወንድሜ ነበር አብርሃም ባይ የሚባል ነሱ የሚማረው ና ካሳይ በረ ከተወሰነ ከብዙ ዓመታት በኋላ ለንደን ተጋኝተናል። በስራ ጉዳይ ያጅ ነበር ለንደን ሀገር። ካሳይ በረ እዛ ነው የሚኖረው፣ ለንደን ሀገር ነው የሚኖረው። በአጭር ጊዜ ውስጥ የተሰራ ግን በአጭር ጊዜ ውስጥ የተሰራ የማይመስል አንድ ነጠላ ዜማ ሰርታችሁ መድረክ ላይ ተጫውታችሁታል። እንዴት ተሰራ እና ደግሞ ስሜቱስ ምን ይመስል ነበረ? አብረህ አንድ መድረክ ላይ ከምትወደውና። በጣም ነው የሚገርምሽ ስራ ሲሰራ። ያሸንዳ በዓል ነበረና ተደወለልኝ። እንደዚያ አይነት ፕሮግራም አለ ያሸንዳና እንድትሳተፍ እንፈልጋለን ምናምን አሉ። እሺ ደስ ይለኛል፣ ደግሞ ከተሳካ ደግሞ ካሳይ በህም እንጠራዋለን ይመጣል። የሆነ ነገር ነው የተሰማኝ። በጣም ደስ ብለኛል። በዚያ አጋጣሚ ለምን የሆነ ነገር ሁለታችን ስለሁለቱም ህዝቡ ስለ ሰላም የሆነ ነገር ለምን አልልም ምናምን ወዲያውም በቃ ጭንቅላት ላይ መጣን። ነው ከሳይበር እሁድ ነው የገባ ወደ ኢትዮጵያ። ሮብለት ነው ደግሞ አሸንዳ የሚከናወነውና ልክ እሁድ እንደገባ መቀሌ ተገናኝተናል። ማታ አግኝቼው ትንሽ አረፍ ብሎ ወደ ማክሰኞ ማክሰኞ ድምጽ ገባል። መቀሌ ወዲያው ድምጽ ገብት፣ አዲስ አበባ ሚላት ነው አዲስ አበባ ነው የተሰራ ሙዚቃው። ኦልሞስት የሁለት ሶስት ቀን ነው ስራው፣ ግን በጣም የማረ ስራ ሆነዋል። ስለ ሰላም ስለሆነ እግዚአብሔርን ተጨምሮበታል አሪፍ። እንግዲህ የኤርትራና የኢትዮጵያ የሰላም ስምምነት ተከትሎ ይህንን ሙዚቃ እናንተ ሰራችሁ እንጂ ከዚህ ቀደም የኤርትራ ሙዚቃ በኢትዮጵያውያኑ ይዘፈናል፣ የኢትዮጵያ ሙዚቃም በኤርትራውያኑ ይዘፈናል። እና እስቲ የሁለቱን ሀገር የትግርኛ ሙዚቃዎች አንተ አንድ አንድ ሙዚቀኛ እንዴት ታያቸዋለህ? የሁለቱን ሀገር ሙዚቃዎች በተለይ ትግርኛ ምንም ነገር የሚለየው ነገር የለም አንድ የሆነ ባህል ነው ያለው። የዜና አሩጋሱ አንድ አይነት ነው። ከዚህ በኋላ የምትሰራው ሙዚቃ ምናልባትም የኤርትራውያንን አድማጮች ያሳተፈ እንዲሆን የተለየ ነገር ለመጨመር ታስባለ? አዎ፣ አዎ፣ አዎ፣ እየሰራሁ ነው ያሉት። ያው እንግዲህ እግዚአብሔር ሰላም ተገኝተዋል ያሉት ሰላም ጠብቅም፣ እኛ እዛ ሄደን ኮንሰርስ ምሰራ ባለን ሙያ ህዝቡን በሙያችን ደግሞ ህዝባችን እንድናገለግል ነው። እኔ ሳይንስ ላ ድምፃውያኑ በመጨረሻ ለሁለቱም ሀገራት ህዝቦች ሰላምና ፍቅር የሁሉም ነገር መሰረት እንደሆነ ካስተላለፉ በኋላ በሙያቸው የሁለቱንም ሀገራት ህዝቦች ለማገልገል ከፍተኛ ፍላጎት እንዳላቸው ገልጸዋል። እሺ፣ እኔ የምለው ምን መሰለሽ፣ ከጥላቻ ያገኘነው ምንም ጥቅም የለም፣ እና ይህ ሰላም ተገኝተዋል። ይህ ሰላም መጥቷል። እኔና እንደኔ ሁለቱ አገር ያሉ አርቲስቶች እና ሁሉ አክቲቪስቶች ጋዜጠኛ ለዚህ ሰላም ባለን አቅም በቃ ሰላሙ እውን እንዲሆን በቃ መረባረብ አለብን። አቅማችን የፈቀደውን ነገር ሁሉ ማድረግ አለብን። ይብቃ። ምክንያቱም ይህ ሁለቱ ማማችን ከዚህ ካለፈው ስህተታችን ተምረን ለወደፊቱ በቃ ህዝቡ ፍቅርና ልማት ሰላም እንድንክፈ በቃ ላችን በቃ መረባረብ አለብን። ያ ተገኝ ሰላም አሁን ሁላችን ጠብቀን እጉ ላይ ማድረስ አለብን። ከሰላም ብዙ ነገር ነው የሚገኘት። ሰላም ከሌለ ግን ምንም ምንም ውስጥህን ትረበሻለህ። ይቅር ሀገር ለሀገር ቤትህም ሰላም ከሌለ ከተዛርህ ከልጆች የሆነ ጭንቀት ነው የሚፈጥልህ። ያ ሁላችን ጠብቀን እስከዘላለም ከባብረን ተፈቃቅረን እንድንኖር ነው hani mı Şana, şana, şana şana እንግዲህ የሆያ ሆዬ ወቅት ነው። ዛሬ ጳጉሜ አንድ ነው። አዲስ ዓመት እስከሚጠባ ድረስ ሆያ ሆዬ እየተባለ ይቀጥላል። እኛ ደግሞ የዛሬ ጋቢና ቪው፣ እንዲሁም አበባዮሽ አበባዮሽ እንዳትረሽ እሺ፣ እዚህ እንጨፍራለን። የዛሬው የጋቢና ቪው ጉዟችን እንግዲህ በዚሁ ተጠናቋል። አዎ እንግዲህ ሁላችሁንም አድማጮቻችን እንኳን አደረሳችሁ እያልን ነው የዛሬውን ፕሮግራም እናጠናቀቀው። ነገም ፕሮግራም ይኖረናል። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል የአቤሮ ነው። የስርጭት መሀንዲሱ ሱላይማንም አብሮን ነበር። መልካም ምሽት። በነገው ምሽት እንገናኝ።